ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሰኔ 26 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ውስጥ የተከሰተውን ቀውስ ለማረጋጋት መንግስቱ በጠቅላይ ሚኒስትሩ የሚመራ ግብረ ኃይል አቋቁሞ በተጠንቀቅ መቆሙን አስታውቋል። ህዝብ ከፍተኛ ስጋት ውስጥ እየወደቀ ነው እና ይሄ ጉዳይ ከአመት አመት እየቀጠለ አገሪቱ ተስፋ የሌላትና ህዝቡን ስቃይ ውስጥ የሚወድቅ ለማድረግ አልሞ እየተሰራ ነው። ስለዚህ ይህን ነገር በቁጥጥር ስር አውሎ የህግ የበላይነትን ማረጋገጥ ነው። ምክንያቱም መንግስት ትግስትና ሆደሰፊነት ገደብ አለው፣ ልክ አለው። አሁን ነገሮች ከገደባቸው ከልካቸው እየፈሰሱ ኢትዮጵያን እና ህዝቦቿን አደጋ ላይ ማጣመጣል ለባዕዳን እንደዚሁ የሚመች ሁኔታ መፍጠር ደረጃ ላይ ስለደረሱ ህግን ያለ ምህረት የማስከበር እንቅስቃሴ ውስጥ ነው የተገባው። የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ ከተናገሩት የተቀነጨበ ነው። ሙሉ ዘገባ በአብይ ርዕስ ይቀርባል። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻቸው አድማጮቻችን ዜናውን የማሰማችሁ አዳነች ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ካለፉት ሶስት ቀናት ወዲህ በሀገሪቱ ስካሄድ የቆየው ግጭት የእርስ በርስ ጦርነት ለማነሳሳት የተደረገ ጥረት ነው አሁን ግን ከሽፏል ብለዋል። የኢትዮጵያ ቴሌቪዥን በተናገረው መሰረት ጠቅላይ ሚኒስትሩ ይህን ያሉት አዲስ አበባ ላይ ከከፍተኛ የሲቪልና ወታደራዊ ባለስልጣኖች ጋር በተነጋገሩበት ወቅት ነው። የኢትዮጵያ ቴሌቪዥን የኦሮሚያ ፖሊስ ኮሚሽነር የተናገሩትን በመጥቀስ በግጭቱ አራት ፖሊሶች የሚገኙባቸው ሰማኒያ ሰባት ሰዎች ህይወታቸውን አጥቷል ብለዋል። ግጭቱን ያነሳሱት ሰዎች እንደታሰሩ ጠቅላይ ሚኒስትሩ ተናግረዋል። ግጭቱ ባለፈው ማክሰኞ የተነሳው ከአርቲስት ሀጫሉ ሁንዴሳ መገደል በኋላ ነው። ሀጫሉ ጠቅላይ ሚኒስትር አብይ ስልጣን ላይ ከመውጣታቸው በፊት ለሶስት ዓመታት ያህል በተካሄደው ጸረ መንግስት ተቃውሞ ትልቅ ሚና እንደነበረው ተገልጿል። የኢትዮጵያ ብሮድካስት ቦርድ ሥራ አስኪያጅ አቶ ጌታቸው ድንቁ የትግራይ ሚዲያ ሃውስ፣ የኦሮሞ ሚዲያ ኔትወርክና ድምፅ ወያኔ የዘር ግጭትንና ሀገሪቱ እንዳትረጋጋ ይቀሰቅሳሉ ያሉትን እንዲያቆሙ በመግለጽ አስጠንቅቀዋል። የኢንተርኔት አገልግሎት ካለፈው ማክሰኞ አንስቶ በመላ ሀገሪቱ እንደታገደ ነው። ሦስት የኦሮሞ ነፃነት ግንባር መሪዎች ዛሬ ከቀኑ ስምንት ሰዓት ላይ ከነጠባቂዎቻቸው ጋር መያዛቸው ታውቋል። አቶ ሚካኤል ቦረን፣ አቶ ሽጉጥ ገለታ አቶ ኮነሳ አያና የተያዙት አዲስ አበባ ከሚገኘው መኖሪያ ቤታቸው መሆኑን የኦሮሞ ነፃነት ግንባር ጽሕፈት ቤት መናገሩን የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዘግባለች። እስካሁን ባለው ጊዜ የተወሰዱበት ቦታ አልታወቀም ተብሏል። ኢትዮጵያ ሱዳንና ግብፅ ታላቁን የሕዳሴ ግድብን አስመልክቶ የሚያካሄዱት ድርድር ዛሬ በቪዲዮ ቀጥሎ ውሏል። ድርድሩ የተካሄደው በደቡብ አፍሪካ ሊቀመንበርነትና በአፍሪካ ሕብረት ታዛቢነት ነው። ኬንያ የኮቪድ-19 ወረርሽኝን ለመከላከል በምትርበት በአሁኑ ወቅት ሌላ በአስራዎቹ የዕድሜ ክልል ውስጥ ያሉ ልጆች እርግዝና መስፋፋት እንደገጠማቸው ተዘግቧል። በሀገሪቱ እንቅስቃሴ በተገደበባቸው ሶስት ወራት ውስጥ 112ሺህ በአስራዎቹ የዕድሜ ክልል ውስጥ ያሉ ልጆች ማርገዛቸው ተዘግቧል። የእርግዝናው ብዛት በየወሩ ሲታይ በአርባ ከመቶ ጨምሯል። ቤተሰቦች ልጆቻቸው በማርገዛቸው ብቻ እንዳይድሯቸው ለማበረታታት ዘመቻ እየተካሄደ መሆኑ ታውቋል። ኮቪድ-19 ወረርሽኝ በዓለም ዙሪያ በሰላምና ጸጥታ ላይ እጅግ የከበደ አደጋ እያደረሰ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስጠነቀቁ። ዋና ጸሐፊው ትላንት በጉዳዩ ዙሪያ የጸጥታ ምክር ቤት በርቀት በኢንተርኔት አማካይነት ባካሄደው ጉባኤ ላይ የተናገሩትን አስመልክታ የአሜሪካ ድምፅ ዘጋቢያችን ማርግሬት ባሸር ያጠናቀረችውን ዘገባ ቆንጅት ታቀርበዋለች። ሁለንተናዊ ደህንነታችንና የጋራ ጸጥታችን ከብዙ አቅጣጫ ጥቃት እየተሰነዘረበት ነው። ዋናው በተወጠርንባቸው ችግሮች እየታገዘ ያለማቋረጥ እየተዛመተ ያለው ወረርሽኙ ነው ብለዋል ዋና ጸሐፊ ጉተረዥ። ፊታችን የተደቀነው ኃላፊነት አሉ፣ ዛሬ የሰዎችን ህይወት እያዳን የነገ ደህንነታችንን ምሰሶዎች ማጠናከር ነው። ዓለም አቀፉ የኮቪድ-19 ወረርሽኝ ያስከተለው ጉዳት እየተረጋጉ ተደርገው በሚታዩ በርካታ ሀገሮችም ጭምር እየተስተዋለ ነው ያሉት ጉተረዥ፣ በተለይ ግን የወረርሽኙ መዘዝ በግጭት ውስጥ ባሉትና ከግጭት ከወጡ ብዙ ባልቆዩት ሀገሮች ይብሳል ብለዋል። ሌሎችንም ማዳረሱ አይቀርም ሲሉም አስጠንቅቀዋል። ለወረርሽኙ እየተሰጠ ያለው ምላሽ ደካማ ወይም ግልጽነት የጎደለው ነው በሚል የህዝብ አመኔታ የተሸረሸረባቸው ሀገሮች እንዳሉ ዋና ጸሐፊው ሳይጠቅሱ አላለፉም። ቁጥራቸው ወደ አንድ መቶ የሚጠጋ የትጥቅ ግጭቶች እያመሷት ባለችው ዓለም ዓለም አቀፉ ማህበረሰብ ባለ አቅሙ ጥረት ካላደረገ የተጀመሩ የሰላም ሂደቶች አደጋ ላይ እንደሚወድቁ ነው ዋና ጸሐፊው በዚህ ንግግራቸው ያሳሰቡት። ሽብርተኞችና የታጠቁ ጽንፈኛ ቡድኖችን ጨምሮ የግጭት ተዋናዮች በዓለም አቀፉ ወረርሽኝ ሳቢያ የተከሰተውን አለመረጋጋት መጠቀሚያ እያደረጉ ናቸው ብለዋል። በብዙ አካባቢዎች የኮቪድ-19 ሕመምተኞችን እየረዱ ያሉ የጤና ባለሙያዎችና የሰብአዊ እርዳታ ሰራተኞች የጥቃት ኢላማ እየተደረጉ መሆናቸውንም አውስተዋል። በተለያዩ አካባቢዎች የጋዜጠኞችን ነጻነትና የሕዝብን የመናገር መብቶች መገደብን ጨምሮ የአምባገነንነት ምልክቶች እያቆጠቆጡ ናቸው ያሉት ዋና ጸሐፊው የጥላቻ ንግግርና በኢንተርኔት አማካይነት ሀሰተኛ መረጃ የመንዛት ወረርሽኝ ሲሉ የጠሩት እየተባባሰ እንደሆነ ገልጸው አስጠንቅቀዋል። የተደቀኑት ችግሮች የጸጥታ ምክር ቤቱን ጨምሮ የዓለምን ማህበረሰብ አስቸኳይና የተባበረ ምላሽ የሚጠይቁ መሆናቸውን ዋና ጸሐፊ ጉተረጅ አሳስበዋል በተያያዘ ዜና አጫጭር የኮቪድ-19 ወሬዎች ዩናይትድ ስቴትስ ትላንት ከ50 ሺህ በላይ የኮቪድ-19 በሽተኞች ማግኘቷን አስታውቃለች ከ50 ሺዎቹ በግማሽ በአራት ክፍላተ ግዛት አሪዞና ካሊፎርኒያ ፍሎሪዳ እና ቴክሳስ ውስጥ መሆናቸው ታውቋል ቫይረሱ በዚህ መልክ ሊስፋፋ የቻለው ሰዎች የአፍና የአፍንጫ መሸፈኛ ጭንብል ስለማያደርጉና የአካል ርቀትን ስለማይተገብሩ ነው ሲሉ የኒው ጀርዚ አስተዳዳሪ ፊል መርፊ ተናግረዋል። በዓለም ደረጃ ወደ 11 ሚሊዮን የሚጠጉ የቫይረሱ በሽተኞች አሉ። ዩናይትድ ስቴትስ ውስጥ ያሉት ወደ 3 ሚሊዮን ይጠጋሉ። በአውስትሬሊያ ደግሞ ቪክቶሪያ የሚገኙ 10000 የሚሆኑ ሰዎች ኮሮና ቫይረስ የሚባል ነገር የለም የሴራ ሪዌታ ዓለም ነው በማለት አንመረመርም ማለታቸውን ባለሥልጣኖች ገልጸዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት የኮሮና ቫይረሱን መዛመት ዝቅተኛ እንዲሆን በማድረግ በኩል ተሳክቶላት የነበረችው አውስትሬሊያ በተለይም ቪክቶሪያ በሚገኙት ፍልሰተኞች አካባቢ እየጨመረ ሄዷል። ሕንድ በየዕለቱ ወደ 21 ሺህ የሚጠጉ የቫይረሱ በሽተኞች እንደሚገኙ ዛሬ አስታውቃለች። በአራት ቀናት ውስጥ 100 ሺህ የሚሆኑ የኮቪድ-19 በሽተኞች መገኘታቸውን ትላንት አስመዝግባለች። የደቡብ እስያዋ ሀገር ህንድ ከ625000 በላይ የቫይረሱ በሽተኞች እንዳሏት የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ጠቁሟል። ደቡብ አፍሪካ በ24 ሰዓታት ውስጥ 8100 የሚሆኑ አዲስ የቫይረሱ በሽተኞች መገኘታቸውን ትላንት ገልጻለች። ሆላንድ ውስጥ በየቀኑ በመቶዎች የሚቆጠሩ የኮቪድ-19 በሽተኞች እየተመዘገቡ ቢሆንም የሞቱት በአንድ ሺህ አምስት መቶ እንዲወሰኑ በማድረግ በኩል ተሳክቶላታል ተብለዋል። የሀገሪቱ ጠቅላይ ሚኒስትር ማቲዩስ ሞራዊኪ መራጮች በመጪው ሳምንት በሚደረገው የማጣሪያ ምርጫ እንዲሳተፉ አበራተዋል። አትፍሩ፣ ውጡና ምረጡ ብለዋል። አንድ የሜክሲኮ የህክምና አቅርቦት ኩባንያ ጭንብሎችን፣ የእጅ ጓንቲንና የህክምና መሳሪያዎችን ለሆስፒታሎች ለማቅረብ ድሮን ማለት ሰው አልባ አይሮፕላን መጠቀም ጀምረዋል። ዩናይትድ ስቴትስ ውስጥ በያዝነው ሰኔ ወር 4.8 ሚሊዮን የሥራ ዕድል በመከፈቱ የሥራ አጥነት ቁጥር 11.1 ከመቶ ሆኗል። የሥራው ዕድል ለሁለት ወራት በተከታታይ እንደተሻሻለ ተገልጿል። የሀገሪቱ ፕሬዝደንት ዶናልድ ትራምፕ ትላንት የወጣው አዎንታዊ የሥራ ዕድል ወሬ የአሜሪካ ኢኮኖሚ ኮሮና ቫይረስ ካደረሰበት ጉዳት ማገገሙን ያሳያል ብለዋል። ይህ መልካም ወሬ የተሰማው የሀገሪቱ ምክር ቤት በቫይረሱ መዛመት ምክንያት የደረሰውን ጉዳት ለማቃለል ሲል የመደበው ድጎማ ሊያበቃ በተቃረበበትና ዓለም አቀፍ ወረርሽኝ በአዲስ መልክ በተዛመተበት ወቅት ነው። አድማጮች የምሽት ዜናችን እዚህ ላያቅቷል። እንደምናመሻችሁ አድማጮቻችን ዜናውን ማሰማችሁ አዳነች ፍስሐዬ ነኝ። አመሰግናለሁ፣ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎሀርት በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎሀርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሰኔ 26 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በአባይና በህዳሴ ጉዳይ የግብፅና የኢትዮጵያ ምሁራን በሰጧቸው አስተያየቶች ላይ የተቀናበረ ዘገባ ይዘናል። ግብፅ ግድቡን ለማጥቃት የሚያስችል አቅም አላት። ነገር ግን ማንም የግብጽ ባለስልጣን ወታደራዊ እርምጃ ስለ መውሰድ ሲናገር አላይም። ይልቅ ኢትዮጵያውያኑ ናቸው ስለ መከላከያና ለጦርነት ስለ መዘጋጀት እየተናገሩ ያሉት። በካይሮው የአሜሪካ ዩኒቨርሲቲ ፕሮፌሰር ዘይድ ሳዲቅ እንግዲህ የውጪ የወረራ አደጋ የምንለው ከካይሮ የሚሰሙት ድምፆች ባለፉት ሁለት ሶስት ዓመት ላይ በጣም እየተጠናከሩ፣ በተለይ ደግሞ አሁን ከቅርብ ጊዜ በኋላ ሦስቱ ሀገሮች ማለትም በኢትዮጵያ፣ በግብፅና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። በደቡብ አፍሪካ ዊት ዋተር ስትራንድ ዩኒቨርሲቲ እና በዩናይትድ ስቴትስ ዴንቨር ስቴት ዩኒቨርሲቲ ፕሮፌሰር ሚንጋ ነጋሽ ይዘናቸዋል ሁለቱንም አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያን ከቀውስ ለመታደግ የሚያስችል አስተዳደራዊ ወታደራዊና ፖለቲካዊ ውሳኔዎችን ማሳለፍ የሚችል በጠቅላይ ሚኒስትሩ የሚመራ ኮሚቴ መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትሩ ከጸጥታው ዘርፍ ከፍተኛ ኃላፊዎች የፍትሕ ጉዳዮች ከሚመለከቷቸው መሪዎችና የወቅቱ ሁኔታ ከሚመለከታቸው የክልል ባለሥልጣናት ጋር ባደረጉት ውይይት የሀገሪቱን ሁኔታ መገምገማቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ለቪኦኤ ማምሻውን ገልጸዋል። የሀገሪቱን ሰላምና መረጋጋት ለሚያውቅ የኢትዮጵያን ህልውና አደጋ ላይ ለሚጥል የህዝቡን ደህንነት ስጋት ውስጥ ለሚከትና አገርን ለማፈራረስ ለሚሰራ ማንኛውም አካል ከእንግዲህ ትዕግስት እንደማይኖር ውሳኔ ላይ ተደርሷል ብለዋል አቶ ንጉሡ። ጽዮን ግርማነች ያነጋገረቻቸው ዝርዝሩን እነሆ። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሡ ጥላሁን የመንግስታቸውን አቋም ለአሜሪካ ድምጽ ሲያስረዱ መንግስት ከዚህ በኋላ የሚያሳየው ትዕግስት አይኖርም ብለዋል። ማምሻውን በስልክ አነጋግረናቸው ነበር። አሁን በአገሪቱ በተከሰተው ወቅታዊ ሁኔታ የመንግስት ውሳኔ ምንድን ነው በሚል ለተጠየቁት ጥያቄ ከሚያብራሩበት ይጀምራሉ። የገጠመውን ችግር በተመለከተ በመጀመሪያ ደረጃ አሁን የተከሰተው ቀውስ አርቲስት አጫሉ እንደሳን በመግደል የኢትዮጵያዊነትን መስደድ ኢትዮጵያን መዘተንና ማስረስ ስለሆነ ይህንን ለማድረግ ማድረግ ደግሞ ብሄር ብሄረሰቦችና ህዝቦችን ማጋጨት እና እርስ በርስ መተላለቅ እንዲመጣ በማለም ሀገራችንን አሳልፎ መስጠት ስለሆነ የመጀመሪያው ነገር ሰላምና መረጋጋት ማረጋገጥ ነው። ከዚህ አኳያ የተወሰነው ውሳኔ የሀገሪቱን ሰላምና ደህንነት ማረጋገጥ የህግ የበላይነቱን ማስከበር ነው። በዚህ ረገድ የተጀመሩ ስራዎች አሉ። በተለየ ሁኔታ ልዩ ውሳኔ የሚጠይቅ አይደለም። መንግስት በዚህ ለውጥ ሂደት ውስጥ የጀመረው ሁሉን አቀፍ ለውጥ፣ ተቋማዊ ለውጥ እና አገርን በአንድነትና በአብሮነት የማስቀጠል ህብረ ብሔራዊ አንድነቱን እውን የማድረግ ስራን የሚያደናቅፉ የተለያዩ ተግዳሮቶች ሊገጥሙም፣ እነዚህም በትዕግስትና በሆደ ሰፊነት ማለት ነው። አሁን እንግዲህ የሀገር ህልውና ና የህዝብ ደህንነት አደጋ ላይ የሚጥሉ ሰቶች እየገጠሙ ነው። ህዝብ ከፍተኛ ስጋት ውስጥ እየወደቀ ነው እና ይሄ ጉዳይ ከአመት አመት እየቀጠለ አገሪቱ ተስፋ የሌላት ና ህዝቡም ስቃይ ውስጥ የሚወድቅ ለማድረግ አልሞ እየተሰራ ነው። ስለዚህ ይሄን ነገር በቁጥጥር ስር አውሎ የህግ የበላይነትን ማረጋገጥ ነው። ምክንያቱም መንግስት ትዕግስትና ወደ ሰፊነት ገደብ አለው፣ ልክ አለው። አሁን ነገሮች ከገደባቸው ከልካቸው እየፈሰሱ ኢትዮጵያን እና ህዝቦቿን አደጋ ላይ ማጣት መጣል ለባዕዳን እንደዚሁ የሚመች ሁኔታ መፍጠር ደረጃ ላይ ስለደረሱ ህግን ያለ ምህረት የማስከበር እንቅስቃሴ ውስጥ ነው የተገባው ልዩ ውሳኔ የሚጠይቀው ሳይሆን ይሄ በአቅጣጫ ተቀምጦ ተይዞ በለውጥ ሂደት ውስጥ እየተሰራበት ያለ ነው። ዛሬ ክቡር ጠቅላይ ሚኒስትሩ ከጸጥታ አካላት ጋር፣ ከፍትህ አካላት ጋር፣ ከሚመለከታቸው አካላት ጋር ስብሰባ አድርገዋል። በስብሰባውም ግምገማ ተደርጓል። የግምገማው ሂደት በአጠቃላይ ምርመራዎች በምን ደረጃ ላይ እንዳሉ፣ የሰላምና መረጋጋት ስራው በምን መልኩ እየሄደ እንደሆነ የሚመለከታቸው አካላት ሪፖርት አቅርበው እንቅስቃሴ ተገምግሞ የሀገራችንን ሕልውና ለአደጋ ላይ የሚጥል የሕዝቡን ደህንነት ስጋት ላይ የሚጥል ሀገራችንን የሚያፈራርስና ሕዝቦችን የሚያጠፋብቅ አንዳችም ነገር ሳንታገዝ በየእለቱ ለህብረተሰቡ በየዘርፉ የተያዙ ጉዳዮችን በህብረተሰቡ እየገለጹ እያብራሩ የህግ የበላይነት እውን የሚሆንበት መንገድ የተገመገመበትና አቅጣጫ የተቀመጠበት የተለየ የተቋቋመ ነገር አለ። ይህንን ጉዳይ የሚከታተል በመንግስት በኩል በከፍተኛ ደረጃ የመንግስት የጸጥታ መዋቅሩ መከላከያ ሰራዊታችን ፌዴራል ፖሊስ፣ ሌሎች የጸጥታ መዋቅር አባል አካላት በፌዴራል ደረጃ ያሉ እንደዚሁም የክልሎች የጸጥታ መዋቅር የፖለቲካ አመራር እና አስተዳደራዊ ውሳኔ የሚሰጥ የሕግና ስርአት የፍትህ መዋቅሩ እንዳለ የመንግስት መዋቅር ይሄን ይሰራል። ከዛ ባሻገር ቢል ክቡር ጠቅላይ ሚኒስትሩ በየጊዜው እያገኙ እየገመገሙ አቅጣጫ የሚያስቀምጡለት በእሳቸው የሚመራ አንድ የሚኒስትሮች ና መሰል ኮሚቴ አባላት ጋራ ተደራጅቶ በየቀኑ እየገመገመ የለፈለት ሁኔታውን በእሳቸው መሪነት እየተመራ ነው ያለው ማለት ነው። መቼ ነው የተቋቋመው? ይሄ ይሄ ችግሩ ከተከሰተ በኋላ ወዲያውኑ ሀገር ማረጋጋት ስራ ጊዜ ስለማይሰጠው ወዲያውኑ ኦንቦርድ የሆነ በስራ ላይ ያለ አደረጃጀት ዋናው ክቡር ጠቅላይ ሚኒስትሩ የጦር ኃይሎች አዛዥ እንደመሆናቸው ሀገሩን ፖለቲካ ላይ የሚመሩ እንደመሆናቸውም አስተዳደራዊ፣ ወታደራዊ፣ ፖለቲካዊ አቅጣጫ የሚሰጡ እንደመሆናቸው አመራሮች ባላቸው ስንታርም አሁን ደግሞ በተደራጀ ሁኔታ ሰብሰብ ብሎ ይህንን ችግር በመወጣት ረገድም በሁሉም አግባብ ችግሩ በተከሰተ እለቱ በማግስቱ ነቢግ ተከስቶ በምሽቱ ተከስቶ በተዋት ሀገር የማረጋጋት ስራና ጉዳዩ በቁጥጥር ስር የማዋት ስራ ነው የሚተገባው። እንደዛ ባይሆን ኖሮ ለነገሩ ድንገተኛል እንደዚህ አይነት በተደራጀ ሁኔታ ስርአትና አገር የማፍረት ህዝብ የማበጣበጥ በሁሉም አቅጣጫዎች እሳት የመለኮስ እንቅስቃሴዎች በተገባበት ልክ በቁጥጥር ስር መዋል አይቻልም ነበር። ነገር ግን ተቋማት በዚህ ለውጥ ሂደት ውስጥ በነገራችን ላይ አንደኛውና ሁነኛው የለውጥ መገለጫ ተቋማትን ማብቃት ተቋማት ሪፎርም በሚባልበት ሰዓት፣ በችግርና በቀውስ ጊዜ ገንዝተው እና በእርግዘው የሚበጠኑ ተቋማት ሳይሆኑ ራሳቸው ችለው የሚሰሩ ተቋማት የመገንባት ሂደት ነው በዚህ ነገር ደግሞ መሰረታዊ የለውጡ መገለጫ የሆነው የፈጥታ ተቋማቱ መከላከያም፣ ጠቅላይ አቃቤ ሕግም፣ ጠቅላይ ፍርድ ቤትም፣ የብሔራዊ ደህንነትና መረጃም፣ ፌዴራል ፖሊስም በአጠቃላይ ለውጡና ሪፎርሙ አተኩሮ እየሰራባቸው ተቋማት በመሆናቸው ራሳቸውን ችለው እንዲሰሩ የማድረግ ስራ ለህዝብና ነው ለእጅ መንግስታዊ ስራ ቦክ የመስራት ስራ በዚህ በለውት ባለት ምደት የለውጥ ሂደት ውስጥ እየተተከለ በመሆኑ በእንደዚህ በፈተና ሰዓት ተፈትኖ የሚያልፍ ብቃት እያረጋገጡ መሆኑን የሚታይበትና የሚፈተሽበት በመሆኑ ይህም በራሱ በአጭር ጊዜ ከዚህ በለውጥ ሂደት ውስጥ የበቁ ተቋማት ለመፍጠር የጀመረ መ ጅምር ተስፋ የሚሰጥ እና ሀገር ምክንያትም ለዘለቄታውም ኢትዮጵያን በሁለት እግሮ አቁሞ ጠንካራ አገር ለመገባት የሚያስችል መሆኑን የሚያመላክት ነው። የመከላከያ ሰራዊታችንም የፖሊስም የጠቅላይ ዐቃቤ ሕግም የፍትህ ተቋማት በአጠቃላይ ቋማዊ እንቅስቃሴያቸውን ነጻነታቸውን ጠብቀው እንዲሄዱ በተደራጀ ሁኔታ ደግሞ መንቀሳቀስ እና መስራት በሚያስፈልግበት ጊዜ በተደራጀ ሁኔታ የመንቀሳቀስ ሂደቱ እንደተጠበቀ ነው የሚሄደው ማለት ነው። በሌላ በኩል መንግስት የወሰዳቸውንና እየወሰዳቸው ያሉትን እርምጃዎች በግልጽ ለህብረተሰቡ እንደሚያሳውቅ ጠንካራ ውሳኔ ተላልፏል ብለዋል። ሰኞ ሰኔ ሀያ ሁለት ሁለት ሺ አስራ ሁለት ዓመተ ምህረት ገላን ኮንዶሚኒየም አካባቢ በጥይት የተገደለው ድምፃዊ ሀጫሉ ሁንዴሳ ሞትን ተከትሎ በተቀሰቀሰ ተቃውሞ አራት የፖሊስ አባላትን ጨምሮ በአጠቃላይ 87 ኢትዮጵያውያን በሶስት ቀናት ውስጥ ህይወታቸው ማለፉን የኦሮሚያ ፖሊስ ኮሚሽን አረጋግጧል። በተጨማሪም የመቁሰል አደጋ የደረሰባቸውን አካላቸው በተለያዩ ስለታማ ነገሮች በድንጋይና በዱላ በደረሰባቸው ድብደባ ህይወታቸው ያለፉና የቆሰሉ ሰዎች እንዳሉ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ እንዲሁም ዛሬ ያነጋገርናቸው የፕሬስ ሴክሬታሪያት ኃላፊ አረጋግጠዋል። በተጨማሪም በተለያዩ ከተሞች የዜጎች ንብረት መቃጠሉን እና አሁንም ድረስ የመንግስት ከለላን የሚፈልጉ ዜጎች በየቦታው እንደሚገኙ የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ተናግረዋል። በሌላ በኩል ትላንት ግጭት ተከስቶበት የነበረው የድምፃዊ ሀጫሉ ሁንዴሳ የትውልድ ከተማ አምቦ ዛሬ አንጻራዊ ሰላም እንደሰፈነበት እና በተጨማሪም ደግሞ አዲስ አበባ ከተማ የተረጋጋ ሁኔታ እንዳለ ለማወቅ ችለናል። የጠቅላይ ሚኒስትሩ ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን መንግስት የደረሱትን አብዛኛዎቹን ነገሮች እንደሚያውቃቸውና አስቸኳይ እርምጃ በመውሰድ ጥበቃ እንደተደረገና እየተደረገም እንደሆነ ገልጸው ይህ ባይደረግ ኖሮ ከዚህም የከፋ ችግር ሊከሰት ይችል እንደነበር ተናግረዋል። በእኛ በኩል በዚህ በአራት ቀናት ውስጥ በኢትዮጵያ የተከሰተው ጉዳይ ሰፋ ያሉ ማብራሪያዎችን የሚጠይቅ በመሆኑ ከአቶ ንጉሱ ጥላሁን ጋር ያደረግነው ውይይት ሰፋ ያለ ነው። ሌሎች ተጨማሪ ማብራሪያዎችን የያዙ ድምጾችን አካተን በሰፊ ዘገባ በእሁድ ምሽት እንመለስበታለን። በተያያዘ የተባበሩት መንግስታት ድርጅት ሴክረተሪ ጀነራል አንቶኒዮ ጉተሬሽ የድምፃዊ ሀጫሉ ሁንዴሳ ሞት ተከትሎ የኢትዮጵያ መንግስት ግድያውን የፈጸሙ ወንጀለኞችን ለፍርድ ለማቅረብ እያደረገ ያለውን ጥረት አበረታተዋል። ለድምፃዊ ሀጫሉ ቤተሰቦችና ዘመዶች መጽናናትን እንዲሰጥ የተመኙት አንቶኒዮ ጉተሬሽ የተለያዩ የህብረተሰቡ ክፍሎች አመጽን ከሚያነሳሱ እንቅስቃሴዎች እንዲ ታቀቡም መክረዋል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የሀጫሉ ሁንዴሳ መገደል ከቀሰቀሰው ተቃውሞ በኋላ ምስራቅ ኦሮሚያ ውስጥ ብዙ ሰው በጸጥታ ኃይሎች በቁጥጥር ስር እየዋለ መሆኑ ተነግሯል። የምስራቅ እንዲሁም የምዕራብ ሐረርጌ ነዋሪዎች ባለፉት ተቃውሞዎች በሁለቱ ዞኖች ውስጥ ቁጥራቸው አስራ ሶስት የሚደርስ ሰዎች መገደላቸውን ተናግረዋል። የሁለቱ ዞኖች የመንግስት ኃላፊዎች የጸጥታ ኃይሎች ስርአት የማስከበር ስራ እየሰሩ ነው ይላሉ። ገልሞ ዳዊት ተጨማሪ አለሁ። የሐረማያ የድሬዳዋ እንዲሁም የጭሮ ነዋሪዎች ናቸው። የጸጥታ ኃይሎች ባለፉት ቀናት የሀጫሉ መገደል የቀሰቀሰውን ተቃውሞ ቀጥሎ በርካታ ነዋሪዎችንና ወጣቶችን በቁጥጥር እያዋሉ መሆናቸውን ለአሜሪካ ድምፅ የገለጹት አንድ የሐረማያ ነዋሪ ለቪኦኤ ሲናገሩ ዛሬም የጸጥታ ኃይሎች በሐረማያ በወሰዱት እርምጃ የሰው ሕይወት ጠፍተዋል ብለዋል። ዛሬ ጠዋት በሐረማያ ከተማ የጸጥታ ኃይሎች ነዋሪዎች ላይ ድብደባ ተፈጽሞ ነበረ። በዚህን ጊዜ የአካባቢው ነዋሪ የሆነ አንድ አርሶ አደር ገንደቆሬ የሚባል አካባቢ ነው ድብድባ ተፈጽሞበት ህይወቱ ያለፈ ብለዋል። እኚሁ ነዋሪ ባለፉት ቀናት ተቃውሞ በምስራቅ ሐረርጌ ዞን ብቻ ቢያንስ ዘጠኝ ሰዎች በጸጥታ ኃይል ተገለዋል፣ በርካቶችም ታስረዋል ብለዋል። ሌላ የድሬዳዋ ነዋሪም በድሬዳዋ በሰሞኑ ተቃውሞ የሰው ህይወት መጥፋቱን ብዙዎችም በጸጥታ ኃይሎች መታሰራቸውን ተናግረዋል። ዜሮ ዘጠኝ ቀበሌ አካባቢ አንድ ሰው ህይወቱ አልፎ ሁለት ደግሞ ተመተው የሕክምና እርዳታ በማግኘት ላይ ናቸው። በሌሎች የከተማዋ አካባቢ ጉዳት ደርሶባቸው ያሉም አሉ። 04 ቀበሌ አካባቢ አሁን ከአስር በላይ ልጆች ናቸው በእስር ላይ ያሉት። የመከላከያ አባላት ከፖሊስ ጋር ሆነው ብዙ ወጣቶችን በማሰር ላይ ናቸው ትላለች የድሬዳዋ ነዋሪዋ። ነዋሪዋ ዛሬ በአንዳንድ ድሬዳዋ ከተማ አካባቢዎች አንጻራዊ ሰላም እንዳለ ገልጻ በከተማዋ ጥረፍ አካባቢ አሁንም መንገዶች ዝግ መሆናቸውን ተናግራለች። በምዕራብ አረርጌም ነዋሪዎች የጸጥታ ኃይሎች ተመሳሳይ እርምጃ እየወሰዱ መሆናቸውን ገልጸዋል። አንድ የጭሮ ከተማ ነዋሪ በማክሰኛው ተቃውሞ ሰልፍ 36 ሰዎች በጸጥታ ኃይሎች ጥቃት እንደደረሰባቸው፣ ከእነዚህም ውስጥ አምስቱ ወዲያው ህይወታቸው አልፈዋል ብለዋል። የምስራቅ አረርጌ ነዋሪዎች የአራት ሰዎች ግድያ የተፈጸመው በአወዳይ መሆኑን ተናግረዋል። የከተማዋ ከንቲባ ወይዘሮ ናይማ ሙሳ ግን በከተማዋ የሁለት ሰዎች ህይወት ብቻ ማለፉን ነው መረጃ ያለኝ ሲሉ ለአሜሪካ ድምፅ ተናግረዋል። አቶ አመድ ነጂ አቡበከር የምስራቅ ሐረርጌ የጸጥታ ቢሮ ኃላፊ በተቃውሞው የሰው ህይወትን ጨምሮ በርካታ ውድበት መድረሱን ተናግረው የጸጥታ ኃይሎችም ቁጥራቸው በውል ያልተገለጹ ሰዎችን በቁጥጥር ስር አውለዋል ብለዋል። አቶ አብዱራህማን አብደላ የምዕራብ ሐረርጌ ዞን አስተዳዳሪም በዞኑ ባለፉት ቀናት የተፈጸሙ ግድያዎችን የሚያጣራ ኮሚቴ ተዋቅሮ በስራ ላይ ነው ብለዋል። አማ ፈርጋንገቡ ገሩ ነሞኔ በዲህ በለይሳም ብዬ ከሚቱ ሴረ በቁጥጥር ስላዋሉ ሰዎች ቁጥር መረጃው በእጅ የለም። ግን ማንም ጥፋት የፈጸመ ሰው በህግ ቁጥጥር ስር የሚውል ነው የሚሆነው፣ ብዙዎች ህገወጥነትን ወጥነትን ስለ አባባሱ ማለት ነው ሲሉ ምላሽ ሰጥተዋል። ነዋሪዎች የአካባቢው አስተዳደር በጸጥታ ኃይሎች ብቻ እየተወሰደ ያለው እርምጃ ዘላቂ ሰላም አያመጣም ብለው ሲተቹ፣ የሁለቱ የአረጌ ዞን አስተዳደር ኃላፊዎች ግን ምክክሮችም ከአካባቢው የሃይማኖት አባቶችና ሽማግሌዎች ጋር እየተደረገ መሆኑንም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ዳዊትን ለዘገባው ወደ ተከታዩ ዘገባ እንለፍ። ለሁለት የሚዲያ ተቋማት ማስጠንቀቂያ መስጠቱን የኢትዮጵያ ብሮድካስት ባለስልጣን አስታወቀ። ማስጠንቀቂያውን መስጠት ያስፈለገው ተቋማቱ የድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ ሕዝብን ከሕዝብ በሚያጋጩ የብሮድካስት ሕጉን በሚጥሱ ተግባራት ላይ ተሳትፈዋል በሚል እንደሆነ ባለስልጣኑ ለአሜሪካ ድምፅ ገልጿል። በተጨማሪም የኦሮሚያ ሚዲያ ኔትወርክ ጉዳይ ከባለስልጣኑ የአስተዳደር መስመር በላይ መሆኑን ገልጾ በኢፌዴሪ አቃቤ ህግ በኩል በህግ የመጠየቅ ሂደት መጀመሩን ጠቁመዋል። ዘገባውን ያሰናዳው ሀብታሙ ስዩም በድምጸ ወያኔ የሚዲያ ተቋም ውስጥ በኃላፊነት የሚሰሩትን አቶ የማነ በየነን አነጋግሯል ነው ዘገባው። የኢትዮጵያ ብሮድካስት ባለሥልጣን ማስጠንቀቂያ የሰጣቸው የሚዲያ ተቋማት ሁለት ናቸው። ድምጸ ወያኔና የትግራይ መገናኛ ብዙሀን ኤጀንሲ ይሰኛሉ። የባለሥልጣኑ ዋና ኃላፊ ዶክተር ጌታቸው ድንቁ ማስጠንቀቂያ ለተቋማቱ የተሰጠበትን ምክንያት የድምፃዊ ሀጫል ሁንዴሳን ሞት ተከትሎ በጣቢያዎቹ የቀርቡ የነበሩ መሰናዶዎች የሀገሪቱን የብሮድካስት ሕግ የጣሱ ስለነበሩ መሆኑን ያብራራሉ። ሁለቱ ጣቢያዎች ኦኤምኤንም ይዘቶችን በመውሰድ እየተረጎሙ በአማርኛና በአፋን ኦሮሞ ስርጭቶቻቸው ላይ እንዲሁም በትግርኛው ላይ ያስኬዱ ስለነበር ትክክለኛነታቸው ያልተረጋገጠ ከዛም አልፎ ደግሞ የብሮድካስት አዋጁ አምስት ሰላሳ ሶስት ዘጠና ዘጠኝ ህዝባር ሰላሳ ላይ የተቀመጠውን የብሔርን በብሔር ላይ የሚያጋጩ ዘገባዎችን መስራት የተከለከለ መሆኑን የተመለከተውን ድንጋጌ በግልጽ የጣሱ ተደጋጋሚ ሪፖርቶች ሲሰሩ ስለነበረ እሱን በማስረጃነት ጠቁመን ከሞኒተሪንግ ያገኘ ናቸውን በተለያዩ ቀናት ሰዓታት የተላለፉትን ስርጭቶች መዝግበን ይዘን በደብዳቤውም ላይ በማስረጃነት ጠቅሰን የጻፍንላቸው። ከሰሞነኛው ውጥረት ጋር በተገናኘ በሀገር ውስጥም ሆነ በውጭ ሀገራት የሚገኙ በበርካታ የመገናኛ ዘዴዎች አማካኝነት መረጃዎችን የሚያቀብሉ የሚዲያ ተቋማት የሙያ ስነ ምግባርን በሚጥስ መልኩ ስለ መንቀሳቀሳቸው እየተነገረ ባለበት በአሁኑ ሰዓት በሁለቱ ተቋማት ላይ ብቻ ማስጠንቀቂያው መሰጠቱ ለምን ይሆን ብለን የጠየቅናቸው ዶክተር ጌታቸው ሲመልሱ የስነ ምግባር ጥሰትን የተመለከቱ ነገሮች በነዚህ መገናኛ ብዙኃን ላይ ብቻ አይደለም ያሉት፣ ሌሎችም ላይ አሉ። የስነ ምግባር ጥሰቶች ግን እንደ ሕግ ጥሰቶች ከበድ ወዳለ ማስጠንቀቂያ ከዛም ሲያልፍ ያሉ አስተዳደራዊ እርምጃዎች አሉ። በሕግ የተፈቀዱልን የማገድ ግፋም ሲል የመጨረሻው ደግሞ ፈቃዳቸውን የማስመለስ ጉዳይ አለ። እና እነዚህ ላይ ተለይተው ሁለቱ ወይም ሶስቱ ላይ ይሄ ማስጠንቀቂያ የተጻፈው የህግ ጥሰት ስለፈጸሙ ነው። የህግ ጥሰቶቹ በግልጽ በብሮድካስት አዋጁ ላይ ተመልክተዋል። እነዛን ለመተላለፋቸው ደግሞ ማስረጃ ጠቅሰን ነው። ሌሎቹም ላይ ግን እንደዚህ ያሉ የህግ ጥሰቶች ከተፈጸሙ ተመሳሳይ እርምጃዎችን የምንወስድ ይሆናል። የእኛ ባለፈቃድ የሆኑ ህጋዊ ሆነው በሀገር ውስጥ ተመዝግበው ከኛ ፈቃድ የወሰዱት ላይ ነው እንዲህ ያለ አስተዳደራዊ ነገር መውሰድ የምንችለው። ውጭ ሀገር ቤዝድ የሆኑ በሀገር ውስጥ ህልውና የሌላቸው ወይም የህግ ሰውነት የሌላቸው ተቋማት ላይ ግን ተመሳሳይ ነገሮችን መውሰድ አንችልም። አቶ የማነ በይነ በድምፀ ወያነ የሚዲያ ተቋም በመርሃ ግብር ወይንም በፕሮግራም ዘርፍ ኃላፊ ናቸው። እሳቸው እንደሚሉት የኢትዮጵያ ብሮድካስት ባለሥልጣን ሰጠሁት ያለው ማስጠንቀቂያ ለተቋማቸው አልደረሰም። ተቋሙ የጣሳቸው ደንቦች እንደሌሉ፣ በሚወቀስባቸው ድርጊቶችም እጁ እንደሌለበት ይሟገታሉ። ክሱን ያቀረበው ሚዲያ ላይ ነው እንጂ እኛ ጋር እኮ የደረሰን ክስ የለም። ይህን ይህን አድርጋችኋል፣ የቀረበልንም ይህን ዜና ይህን ፕሮግራም የሚል ነገር እኮ እስካሁን ድረስ እኛ ጋር የቀረበ ነገር የለም። እኛ ክሱንም እየሰማን ነው ያለ ነው። ቅጣቱም ተላለፈ እየተባለ እየሰማን ነው ያለ ነው። በሚዲያ ነው። እኛ ያው የራሳችን ኤዲቶሪያል ፖሊሲም የሀገሪቷም ሕግ በደንብ ጠቅቀን ነው የምናውቀው። ብሮድካስት የሚያቀንም በዛ ምስጋናን እየሰጠን እስካሁን ድረስ ጥሩ ስራ እንደሰ እየሰራን እንደሆነ ነው የምናውቀው። የምስክርነትም ይሰጠ ምናልባት የተሳሳት ነው ነገር ይህን ይህን ተሳስታችኋል ወይም እንደዚህ አጥፍታችኋል የሚል ነገር ካለ ከቀረበልን ሜቢ እሱንም አይተን የተሳሳተው ነገር ካለ ለማረምም ዝግጁ ነን። እስካሁን ድረስ የቀረበልን ነገር የለም። በእኛ በኩል ይህን ሰርተናል ይህን አጥፍተናል የምንለው ነገር የለም። በኦኤምኤን የተላለፉ አንዳንድ ቪዲዮዎች ሳይጣሩና ሁኔታቸው ሳይረጋገጥ በእናንተ ጣቢያው ተላልፈዋል የሚል ወቀሳም ይቀርበዋል እኮ። አሁን በኦኤምኤን ጠቅሰን፣ ቪኦኤም ጠቅሰን፣ ዶች ቪሌም ጠቅሰን፣ ቢቢሲም አልጀዝራም ጠቅሰን የምንሰራቸው ዜናዎች አሉ የተባለ ወይም እየተወራ ያለውን ነገር ከኦሜን ወሰዳችን የተባለውን ነገር ግን እኛ ጋር ስለ ስለመስራታችን የቀረበልን ቅሬታ እኮ የለም፣ ነገር የለም። ህዝብ ለህዝብ ለማጋጨት ፍላጎትም የለንም። በዛ ታሪክም አንታወቅም፣ ብሮድካስትም በዛ ታያቅንም። ህዝብ እንደምናገለግል የሚያውቀው ለህዝብ ጥሩ ስራ እየሰራን እንደሆነ ነው። ምስክርነት እየሰጠን የነበረው እስካሁን ድረስ በእንደዚ አይነት ሁኔታ ደግሞ የመግባት ፍላጎትም የለንም። ሞራልም ሞራልም እንደዚ አይነት የምንቀበል ኢንስቲቱሽንም አደለንም። አቶ ይማነ ይህንን ሀሳባቸውን ያጋሩኝ በግል መረዳታቸው እንጂ ተቋሙን በመወከል እንዳልሆነ እንዲጤንም ነግረውኛል። ከአሁኑ ማስጠንቀቂያ ተሻግረው በህግ ምርመራ የተጀመረባቸው ተቋማት እንዳሉም የኢትዮጵያ ብሮድካስት ባለስልጣን ኃላፊ ዶክተር ጌታቸው ድንቁ ጠቁመዋል። ከተቋማቱ መካከል አንዱ ኦኤምኤን ወይንም የኦሮሞ ሚዲያ ኔትወርክ የተሰኘው ተቋም ነው። ኦኤምኤንን በተመለከተ የፍትህ አካላት የጀመሩት ነገር አለ እና እነሱ በእነሱ በኩል ነው ሞር መረጃው ማጣራት የሚቻለው። ኖርማል የሆነው የአስተዳደራዊ መስመር በእኛ በኩል ካለው ግንኙነት በላይ ስለሆነ አሁን በህግ ወደ መጠየቅ ነው እነሱ የሄዱት ለነበሯቸው ዘገባዎች። ምርመራ ተጀምሮባቸዋል በሚባሉ የሚዲያ ተቋማት ዙሪያ ማብራሪያ ለማግኘት የኢፌድሪ ጠቅላይ አቃቤ ሕግ ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። ኦኤምኤን የተባለው ተቋም የኢትዮጵያ ቅርንጫፍ መስሪያ ቤት ዝግ እንደሆነና በፖሊስ ጥበቃ ስር እንደሚገኝ ከጣቢያው ባልደረቦች ከአንዱ ሰምተናል። በጣቢያው ውስጥ በኃላፊነት የሚሰሩ ጋዜጠኞችንም ለማግኘት ያደረግነው ጥረት ሳይሳካ ቀርቷል። በተያያዘ የአማራ ሳተላይት ቴሌቪዥን አስራት ምርመራ ከተጀመረባቸው ተቋማት መካከል አንዱ ስለመሆኑ ለማጣራት ያደረግነው ሙከራ አልተሳካም። ሆኖም የኢትዮጵያ ብሮድካስት ባለስልጣን ዋና ኃላፊ ዶክተር ጌታቸው ድንቁ አስራት የስራ ፍቃዱን ያገኘበትን መደብ እንዲያስተካክል የሚጠይቅ ደብዳቤ ቀደም ብሎ እንደተጻፈለት በተባለው መሰረት የማያስተካከል ከሆነ ግን ስራ ሊቀጥል እንደማይችል እንደተነገረው ያብራራሉ። ስቱዲዮም ስላላቸው ከኮረስፖንደንት አስቀምጠው ልክ ለምሳሌ ቪኦኤ የሀገር ውስጥ ሚዲያ አይደለም፣ ግን የሀገር ውስጥ ስትሪንገርስ አሉት ዘጋቢዎች ወይ እንደሱ ለመሆን ያለባችሁ ስቱዲዮ ገንብታችሁ በሀገር ውስጥ ጉዳይ የምትሰሩ ከሆነ ግን የሀገር ውስጥ ሚዲያ ፈቃድ ማውጣት አለባችሁ የሚል ረዘም ያለ ጥያቄ ነበረ እኛ ጋር እና አቆይተውታል እነሱ ያንን ሳያደርጉ። ስለዚህ ከዚህ በኋላ በዚህ በዘጋቢ ፈቃድ ብቻ የሀገር ውስጥ ሚዲያ ፈቃድን ሳታወጡ መቀጠል አትችሉም የሚል ተጽፎላቸዋል። ከኛ ቢሮ የሚታወቀው እሱ ነው። ነገር ግን በፍትህ አካሉ በኩል እነሱም ላይ የማጣራት ስራ እየተሰራ ይሁን አይሁን በእርግጠኝነት አላውቅም። ሊሆን ይችል ይሆናል የተወሰኑ ሚዲያዎች ላይ ማጣራት ስራ እየሰሩ ስለሆነ፣ አድማጮቻችን በዚህ ጉዳይ ላይ የሚዲያ ተቋማቱን ምላሽ ብለውም የጠቅላይ አቃቤ ሕግን ማብራሪያ ባገኘን ጊዜ እንደምናስደምጥ ቃል እንገባለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ። ባለፉት አራት ቀናት ኢትዮጵያ ውስጥ በተፈጠረው ሁኔታ የኮሮና ቫይረስ ምርመራ መቀነሱን የጤና ሚኒስቴር አስታውቋል። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ ሁከት ከመቀስቀሱ በፊት ሲደረግ የነበረው ምርመራ ከግማሽ በላይ መውረዱን የገለጹት የሚኒስቴር መስሪያ ቤቱ የኮሚዩኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ ባለፉት 24 ሰዓታት ውስጥ በኮቪድ-19 ምክንያት አምስት ሰዎች መሞታቸውን ገልጸዋል። 28 ሰዎች በጽኑ ህመም ሕክምና ላይ መሆናቸውን ዶክተር ተገኔ ጨምረው ተናግረዋል። ኢትዮጵያ ውስጥ በአጠቃላይ 6217 ሰው ለኮሮና ቫይረስ ተጋልጧል። 114 ሰው በኮቪድ-19 ምክንያት ሞቷል። ዶክተር ተገኔ ረጋሳን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች። የጤና ሚኒስቴር የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ምንም እንኳን በወቅቱ በተፈጠረው ሁኔታ የናሙናው መጠን ቢቀንስም ዛሬ በተደረገው የ24 ሰዓት ምርመራ የአምስት ሰው ህይወት ማለፉን ያስረዳሉ። ባለፉት 24 ሰዓት ውስጥ ወደ 1742 ምርመራ ውጤት ነው የደረሰው። ከአንድ ሺህ ሰባት መቶ አርባ ሁለት ውስጥ ሀምሳ አራቱ ፖዚቲቭ ሆኖ ተገኝተዋል። ከነዚህም ውስጥ እንግዲህ አሁን ላይ ጽኖማን እና ህክምና ላይ ሀያ ስምንት ሰዎች አሉ። እንዲሁም ደግሞ አዲስ ያገገሙ መቶ ስልሳ አራት አሉ። ባለፉት ሀያ አራት ሰዓት ውስጥ ደግሞ አምስት ሞት ተከስቷል። አጠቃላይ እንግዲህ እስካሁን የላቦራቶሪ ምርመራ የተደረገላቸው ሁለት መቶ ሀምሳ ስምንት ሺ ሶስት መቶ ዘጠና ናቸው። አሁን ደግሞ አጠቃላይ ያገገሙ ሰዎች ሁለት ሺ ስምንት መቶ ሰላሳ ሶስት አጠቃላይ የዛሬውን ጨምሮ መቶ አስራ አራት ህይወት በኮቪድ ምክንያት አልፈዋል። እስካሁን ስድስት ሺ ሁለት መቶ አስራ ሰባት አጠቃላይ በኮሮና ቫይረስ የተያዙ ሰዎች የዛሬውን ጨምሮ ተመዝግበዋል። ናሙናው የቀነሰበትን ምክንያት ሲናገሩ ከዚህ ከተከሰተው ሁኔታ ጋር ተያይዞ የምርመራው ሁኔታ እንደተቀዛቀዘ ግልጽ ነው፣ ግን ስራው ቆሟል ማለት አይደለም ከሁሉም ክልሎች ወደ አመሻሹ አካባቢ ቢሆን በየቀኑ ሪፖርት እያወጣን ነበረ ከሌላው ጊዜ የሳምፕል ውጤት ምርመራ ውጤት ጋር ተያይዞ የመቀነስ ሁኔታ ታይተዋል ከዚህ በፊት ሪፖርት ስናደርግ እንደነበረው በየቀኑ ከአምስት ሺህ እስከ ስድስት ሺህ አካባቢ ያሉ ናሙና ምርመራዎች ይደረጉ ነበረ በሀያ አራት ሰዓት ውስጥ ነገር ግን ሰሞኑን ጋር ተያይዞ ወደ አንድ ሺ ስምንት መቶ አንድ ሺ ሰባት መቶ እስከ ሁለት ሺ ነው ናሙና ውጤት እየደረሰን ያለው አጠቃላይ ድምሩ ማለት ነው። ከዛሬ ጠዋት ጀምሮ ግን ይህንን ስራ እንደገና ለማጠናከርና ያለው ሁኔታም እየተረጋጋ ስለመጣ በየቦታው ያሉ የሚዲያ ባለሙያዎቻችን፣ የሰርቬላንስ ቲም እንዲሁም ደግሞ በምርመራ ማዕከላት ላይ ተመድበው እየሰሩ ያሉ ባለሙያዎቻችን ወደ መደበኛ ስራና በተጠናከለ መልኩ ይህንን ስራ እንዲያስከትሉ መረጃዎችን ስንለዋወጥ ነበረ። ይዋል ነው አሁን የጸጥታ ሁኔታ እየተስተካከለ በመምጣቱ የተሻለ ምርመራ ለማድረግ የሚያስችል ሁኔታ ይፈጠራል ብለዋል ዶክተር ተገኔ። እኛም ከክልሎች ጋር ውይይት አድርገናል። እንዲሁም ደግሞ በየቦታው ካሉ የሰርቬይላንስ ቲኒ ጋር የመረጃ ልውውጥ ተደርገዋል ዛሬ ይሄ የሚቀጥለው ላይ ይሻሻላል ብዬ አስባለሁ። መቀነሱ ሁኔታ የተስተዋለ ግን በአብዛኛው ከትራንስፖርቴሽን እና ከተፈጠረው ክስተት ጋር ተያይዞ የማዕከላትን ላይ አዲስ አበባን ብዙ ቦታ ዝግ ነበረ። እንዲሁም ደግሞ በየክልሎቹ የትራንስፖርቴሽን ችግር ስለነበረ ከዚሁ ጋር የሚያያዘው ብዬ ነው ማሆነ። ከዛሬ ጀምሮ ግን የተሻሻለ የሚታይበት ሁኔታ ይኖራል። ሰልፎች ነበሩ። ሰዎች የወጣቶች እንቅስቃሴዎች ታጅብ ብለው የመሄድ ነገር ነበረ እና የሚታይ ጥንቃቄ የነበረ አይመስልም። አንዳንዱ ቦታ ካየነው ምስልና ምናልባት የኮሮና ቫይረስ ስርጭት መጠኑ ሊጨምር ይችላል የሚል በስብሰባም በግምገማም እንደ ስጋት የሚያነሳችሁት ነገር ይኖር ይሆን? አሁ እንግዲህ ሰልፎች ነበሩ፣ መግለጫዎችን ነበሩ በየ ቦታው ይሄ ደግሞ ምክንያቱ በጣም ተወዳጁ እና ታዋቂ አርቲስታችን ሀጫሉ ሁንዴሳን በሞት ካጣነው ሁኔታ ጋር ተያይዞ የብዙ ሰው ተሰብረዋል። ሀገር ነበረ። ሁላችን አዝነናል። ለሀገርን እየገለጸ ሰው ግን ርቀት እንዲጠብቅ ጥንቃቄዎችን እንድናደርግ የተለያየ ጥረት አድርገናል። መልክቶችን ተላልፏል። አሁ ከተፈጠረው ጋር ተያይዞ ሁኔታዎች ሊጨምሩ ይችላሉ የሚል ስጋት አለን። በሽታው እንደሚታወቀው በዋናነት መተላለፊያ መንገዱ ከመጠጋጋር ጋር ተያይዞ ስንናገር፣ ሲያስነጥሰን፣ ሲያስችለን ከአፋችን የሚወጡ ፕሮፕሌት በቀጥታ ከበሽታው ካለበት ሰው ወደሌላው ሊተላለፍ ስለሚችል ዋናው መንገዱ ይሄኛው ስለሆነ ከተፈጠረው የመጠጋጋት ጋር ተያይዞ የስርጭት ሊጨምር ይችላል ብለን እንሰጋለን። እንቅስቃሴዎችን ጀምረናል። ቤት ለቤት አሰሳውም በተለይ እዚህ ክስቶቹ በተፈጠሩበት አካባቢዎች ላይ አሰሳ የማድረግ የመለየትና የሙቀት ልኬት እንዲደረጉ በምን መልኩ መድረስ ይቻላል የሚል ውይይቶችን ጀምረናል። ከዚህ ጋር ተያይዞ እንግዲህ ምን ውይይታ ሲገባ የመጨመር ሁኔታ ያጋጥማል ብለን ሰጋለን በዚህ መሰረት ነው እኛም ተጠናክረ መልኩ በተለይ ህበቱ በተስተዋለባቸው ቦታዎች ላይ የማጠናከሩ ና ሰው ማጠናከሩ ስራ ለመስራት ያሰብ ነው በጣም አመሰግናለሁ እግዚአብሔር ስጥልኝ እኔ አመሰግናለሁ ጽዮን። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ ይወስደናል። ለዩናይትድ ስቴትስ ፕሬዝደንትነት ከዴሞክራቲክ ፓርቲው ቀዳሚ ተፎካካሪ የሆኑት ጆ ባይደን ተራማጅ ፖሊሲዎችን አንግበው እንዲነሱ ግፊት እያየለባቸው ነው። የኮቪድ-19 ወረርሽኝ፣ እጅግ ያሻቀበ የስራ አጥነት መጠንና በየቦታው የተቀጣጠለው ጸረ ዘር መድሎ ተቃውሞ ዋይት ሀውስን ለመቆጣጠር በሚደረገው ፕሬዝደንታዊ ምርጫ ዙሪያ የመነጋገሪያ አጀንዳ ሆኗል። ግራ ዘመም ዴሞክራቲክ አክቲቪስቶች ለዘብተኛ አቋም ይዘዋል በሚሏቸው ዲሞክራቲኩ የፊት ሯጭ ጆ ባይደን ላይ ያላቸው ትዕግስት እያለቀ ይመስላል። የፊታችን ጥቅምት 24 ለሚካሄደው ፕሬዝደንታዊ ምርጫ የዳጣን ማህበረሰቦች አባላትና ተራማጅ ወገኖች በነቂስ ወጥተው ድምጽ እንዲሰጡ አበረታችና አሸጋጋሪ የለውጥ አጀንዳ እየጠየቁ መሆናቸውን ሪፖርተራችን ብራያን ፓደን ዘግቧል። ደረጀ ደስታ ዝርዝሩን ይዟል። ፕሬዚደንት ትራምፕ ባለፈው ግንቦት በእድሜ የገፉ አሜሪካውያንን ለመርዳት በኢንሱሊን ዋጋዎች ላይ ጭማሪ እንዳይደረግ ገደብ ለመጣል መወሰናቸውን ማስታወቃቸው ይታወሳል። እንዲህ ብለው ነበር። በአገልግሎቱ የታቀፉ በወር ከ35 ዶላር በላይ አይከፍሉም። በአሪዞና ቶስካን የቀድሞ የዴሞክራቲክ ከንቲባ የነበሩት ቶማስ ቮልጊ ብርቱ የምርጫ ውድድር በሚደረግባቸው እንደ አሪዞናና ፍሎሪዳ ባሉ ክፍለ ግዛቶች አረጋውያን ከመራጮቹ ከፍተኛውን ቁጥር እንደሚይዙ ይናገራሉ። እንዲያውም ከሁሉ ነገር በላይ እድሜያቸው ከ65 በላይ የሆኑ አረጋውያን ከሌላው በበለጠ በርከት ብለው የመውጣት አዝማሚያ አላቸው። ከህብረተሰቡ ከመቶ ምን ያህሎቹ ደጋፊዎች መሆናቸው ብቻ ሳይሆን በምርጫው ቀን ወጥተው ድምፅ በመስጠት አረጋውያኑ ከፍተኛውን ድርሻ የያዙ ናቸው። የህዝብ አስተያየት ውጤት ለረጅም ጊዜ እንደሚያሳየው ኢኮኖሚውን በሚመለከት የትራምፕ አያያዝ ጥሩ መሆኑ በአብዛኞቹ መራጮች የታመነ ነገር ነበር። ይሁን እንጂ የፍትህ ጥያቄ የቀሰቀሰው አመፅና አለመረጋጋት፣ የዘር እኩልነት ጥያቄና የኮሮና ቫይረስ ወረርሽኝ የህዝብ አስተያየቶችን ቀይሮ ወደ እጩ ተወዳዳሪው ምክትል ፕሬዚዳንት ባይደን እንዲያጋድሉ አድርጓል። በኒውዮርክ ታይምስ እና ሴይና ኮሌጅ የህዝብ አስተያየት ውጤት ፕሬዚደንት ትራምፕ በአረጋውያኑ ዘንድ በተወሰነ ርቀት የባይደን ተከታይ እየሆኑ ነው። የኪኒፒያክና ሌሎች ሁለት የህዝብ አስተያየት መሰብሰቢያ ምንጮች ደግሞ እንደሚያሳዩት የባይደን ድጋፍ ስምንት ከመቶ ብልጫ ያሳያል። ዋይት ሀውስ ግን በቅርብ ጊዜ የሚደረጉ የአስተያየት መሰብሰቢያ ድምጾች አሳሳች ናቸው ሲል ውድቅ አድርጓቸዋል። የህዝብን አስተያየት ሰብሳቢዎቹ ተቋማት ግን እንዲህ አይነቱ ማዋደቅ የተለመደ ነው ብለውታል። ከኪኒፒያክ ዩኒቨርሲቲ የህዝብ አስተያየት መሰብሰቢያ ቲም ሞሊ እንዲህ ይላሉ፣ ፕሬዚደንቱ እየተንቀሳቀሱ አይደለም፣ በትክክለኛው መንገድ እየሄዱም አይደለም። በዚህ ሰዓት የምታየው አንድ ነገር ቢኖር ፊቱን ወደ ጥቅምት አድርጎ ጊዜ እየቆጠረ ያለውን ሰዓት ነው። ብዙዎቹ አረጋውያን ማንን እንደሚመርጡ ከወዲሁ ወስነዋል። ለምሳሌ በኔብራስካ ግዛት ያሉት ኬቲ የሚባሉት መራጭ በጡረታ የተገለሉ ነርስ ሲሆኑ የባይደን ደጋፊ ናቸው። እንዲህ ብለዋል። እኔ የምፈልገው ለራሱ ሳይሆን ለሕዝብ የሚጨነቅን ነው። ከሕዝቡ ጋር እዚህ መሬት ላይ የሚኖር ስራውንና ገንዘቡን እዚሁ አድርጎ ምርጫውን የሚያሸንፍ ፕሬዝደንት ነው የምፈልገው። ይሁን እንጂ ትራምፕንም የሚደግፉ ሌሎች አረጋውያን አሉ። ከእነዚህ መካከል ኤድሊው አንዱ ናቸው። ትራምፕ በሚያደርጉት በሙሉ መቶ በመቶ አልስማማም። ሁሉም ነገር ትክክል ላይሆን ይችላል። ይሁን እንጂ በምረጡ የዘመቻው ጊዜ የተናገረውን ነገር የሚያደርግ ፕሬዚዳንት የማውቀው ትራምፕን ብቻ ነው። የገባውን ቃል ይፈጽማል። ጌሪ ኦሼይ የተባሉ አንድ የኒውዮርክ ነዋሪ ታማኝነትን እንደሚፈልጉ ተናግረዋል። ስለዚህ ድምፅ የሚሰጡት ለምክትል ፕሬዚደንት ባይደን ነው። ስለ ፕሬዚደንት ትራምፕ ሲናገሩ እንዲህ ብለዋል። እኔ እንደሚመስለኝ አሁን ያለው ሰውዬ ምኑንም የሚያውቅ አይመስለኝም። ጠዋት ሲነቃ የመጣለትን ሐሳብ ብቻ እንደ መጣለት ይዞ የሚጓዝ ነው የሚመስለኝ። ጁሊ ኪርክሃም የተባሉት ሌላኛው የትራምፕ ደጋፊ አዛውንት ደግሞ እኔ ግን ባይደን ለስራው የሚመጥኑ ሰው አይመስሉኝም ባይ ናቸው። አቅሙም ያለው አይመስለኝም። በዚያ ላይ ከጀርባው የተሸከመው ብዙ ኮተት አለው። ፖለቲከኛ ሆኖ በኖረበት በዚያ ሁሉ ዘመን የረባ ነገር የሰራ አይመስለኝም። ከሪል ክሊር ፖለቲክስ የህዝብ አስተያየት መሰብሰቢያ የተገኘው ውጤት ደግሞ እንደሚያሳየው ጆ ባይደን በአማካይ በአስር ነጥብ ፕሬዚደንት ትራምፕን ይመራሉ። በብሔራዊ ደረጃ ደግሞ ሃምሳ ከመቶ የሚሆነውን ማለት ነው። የአሪዞና ዩኒቨርሲቲው ምሁር ቶማስ ቮግሊ በዚህ መረጃ ላይ ተመስርተው እንዲህ ይላሉ። በመጪዎቹ ወራት ብዙ ነገሮች ሊቀየሩ ይችላሉ። በ2016 የተሰበሰቡት የህዝብ አስተያየት መስጫዎች ትራምፕ በፕሬዚደንታዊ ምርጫ እንደሚያሸንፉ አልተነበዩም ነበር። አንድ ያልተለወጠው ነገር ቢኖር በጥቅምቱ ምርጫ ማን እንደሚመረጥ የሚወስነው የአረጋውያኑ ድምፅ ብቻ መሆኑ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ አመሰግናለሁ። ደረጀ የመጽሔቱ ክፍለ ጊዜ ተጠናቀቀ። እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። አብራችሁን ቆዩ። የተከበራችሁ አድማጮች ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ቪኦኤ ኒውስ ኮም ላይ እንገኛለን። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤች ኦ አር ኤን ኤም ኦ ቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ፣ መከታተል፣ መሳተፍ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ ነች የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐ ያብራራለች። ዋና አዘጋጅ ትዝታ አበላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተንን። አሁን ወደ ተከታዩ ዝግጅት እንለፍ። ታላቁ የኢትዮጵያ ህዳሴ ግድብን ውሃ በመሙላትና በአተገባበሩ ላይ ያሉ ጉዳዮችን አስመልክቶ ሶስቱም ሀገሮች የሚግባቡበት ስምምነት ላይ በሁለት ሳምንታት ውስጥ እንዲደርሱና የተናጠል እንቅስቃሴ እንዳይደረግ ለማቆም እንዲቻል ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሰሞኑን ጥያቄ አቅርበዋል። የምክር ቤቱ አባላት በሙሉ ድምጽ በደረሱበት አቋም ጉዳዩን የአፍሪካ ህብረት እንዲይዘውና ሀገሮቹ ወደ ንግግሮቻቸው እንዲመለሱ ተስማምተዋል። የኢትዮጵያም አቋም ይኸው ነው። የቪኦኤ ከፍተኛ ተንታኝ መሀመድ አልሽናዊ በካይሮ የአሜሪካ ዩኒቨርስቲ የፖለቲካዊ ህብረተሰብ ጥናት መምህር የሆኑትን ፕሮፌሰር ሰይድ ሳዲቅን ስምምነት ላይ መድረስ ይቻል እንደሆነ ጠይቋቸው ነበር። በፕሮፌሰር ሳዲቅ እምነት የሚመስል ነገር አይደለም። የጸጥታ ጥበቃ ምክር ቤቱ ባለፉት አስራ ሶስት አመታት ብዙ ውዝግቦችን አልቻለም። ኢራቅን፣ ሊቢያን የመሳሰሉ ምክር ቤቱ ያሳለፋቸው ውሳኔዎች በአባላቱ ችላ መባላቸውን ይጠቋቁማሉ። ለግብጽ እጅግ አስፈላጊ ጉዳይ መሆኑን ሱዳንም ብትሆን ዓለም አቀፍ የዲፕሎማሲና የሚዲያ ትኩረት ቢያገኙም በመሰረቱ ግን መሬት ላይ ያረፈ ውጤት አለመኖሩን ይናገራሉ ፕሮፌሰር ሳዲቅ። እነዚያ ትኩረቶች ኢትዮጵያ ሀሳቧን ለማስቀየር የፈየዱት ነገር እንደሌለ ይጠቁሙና እንዲያውም ኢትዮጵያ በራሷ የውስጥ ጉዳዮች ተጠፍራ እንደምትገኝ ያነሳሉ። የኢትዮጵያ ሕብረተሰብ ከሰማኒያ በላይ በሆኑ የጎሳ ቡድኖች የተዋቀረ ነው። ስለዚህ ያንን ህዝብ ወደ አንድነት ማምጣት የሚችሉት በግድቦቻቸው ነው። በተጨማሪም የኢትዮጵያ መገናኛ ብዙኃን ግብፅን እንደ ጠላት እያሳዩ የውስጥ ችግሮች ምንጭ ከውጭ የሚገባ ያስመስላሉ። በዚያ ላይ የፊታችን ነሐሴ ምርጫ እንደሚደረግም ወስነው ነበር። ስለዚህ ለኢትዮጵያውያን የእንካ በንካ ንግግር ውስጥ መግባት በጣም ይከብዳቸዋል። ከዚህ በፊትም ኢትዮጵያ ከኤርትራ ጋር ገብታበት የነበረውን የድንበር ውዝግብ ፕሮፌሰር ሰይድ ሳዲቅ ያነሱና ያንን ግጭት ለመፍታት ወደ ድርድር ለመግባት እንደተገደደች ከዓለም አቀፉ ማኅበረሰብም ያገኘችው የሚጠቅማትን ውሳኔ አለማግኘቷንና የባህር በር የሌላት ዝግ ሀገር ሆና መቅረቷን ይጠቁማሉ። ስለዚህም ኢትዮጵያ ወደ ዓለም አቀፉ ማህበረሰብ የመሄድ ፍላጎት እንደሌላት ይናገራሉ። እንዲያም ሆኖ ግን የጸጥታ ጥበቃ ምክር ቤቱም በገፋበት ሀሳብና ኢትዮጵያም በምትደግፈው የአፍሪካ ህብረት መሪነት ቢገባ አግባብ የሆነ ስምምነት ላይ ሊደረስ ይችል ይሆን ለሚለው የኤልሽናዊ ጥያቄ ፕሮፌሰር ሳዲቅ ብዙ መተማመን እንደሌላቸው ይናገራሉ። አካባቢያዊ ድርጅቶቹ በጥቅሉ በጣም ደካማ ናቸው። የአፍሪካ ህብረትን ተመልከት፣ የአረብ ሊግን ተመልከት። ስለዚህ የአፍሪካ ህብረት ለዚህ ችግር መፍትሄ የማምጣቱ ነገር የሚታይ አይደለም። ግብጽ ውዝግቡን ወደ ዋሽንግተን፣ ወደ አሜሪካ የገንዘብ ሚኒስቴርና ወደ አለም ባንክ ወስዳው በነበረ ጊዜ ነገሮች ተቀይረው እንደነበር እና የጸጥታ ጥበቃ ምክር ቤቱ ምናልባት የሚያደርገው ወገኖቹ ድርድሮቻቸውን እንዲቀጥሉ ውዝግቦቻቸውን ለመፍታት እንዲሞክሩ የመሳሰሉ የተድበሰበሱ የሚሏቸውን እርምጃ ሊሆን እንደሚችል ፕሮፌሰሩ ተናግረዋል። አሳሪ አይደለም ባይ ናቸው። የመንግስታቱ ድርጅት ቻርተር አንቀጽ ስድስት በሚለው መሰረት ስለ ውዝግብ አፈታትና መፍትሄ ፍለጋ ከመናገሩ በስተቀር አሳሪ እንደማይሆን እና የምጣኔ ሀብት ማዕቀቦችን ወደ መሳሰሉ እርምጃዎች እንደማይዘልቅ ይጠቁማሉ። የምጣኔ ሀብት ማዕቀብ መጣል ብቻ ነው የኢትዮጵያን አቋም ሊያስቀይር የሚችለው። ለኢትዮጵያውያን እጅግ የሚሻላቸው ግድቡን የመሙላት ውሳኔያቸውን ነሐሴ ውስጥ ምርጫቸውን ካካሄዱ በኋላ እንዲያደርጉ ማዘግየት ነው። ያን ጊዜ መጪውን የመሙላት ስራቸውን እንዲያቆዩ ሊያደርጋቸው የሚችል የአገር ውስጥ ግፊት አይኖርባቸውም። በተባበሩት መንግሥታት ድርጅት የሱዳን አምባሳደር ኦማር ሳዲቅ ወገኖቹ የፖለቲካ በጎ ፈቃደኝነት እንዲኖራቸውና የሚቀሩ ጥቂት ጉዳዮችን ለመፍታት ቁርጠኛነት እንዲኖራቸው፣ የመጨረሻ ስምምነት ላይም እንዲደረስ ጠይቀዋል። የአሜሪካ አምባሳደር ኬሊ ክራፍትም ሲናገሩ ሶስቱም ሀገሮች ቁርጠኛ ከሆኑ የተመጣጠነና የተካከለ አጠቃቀም ስምምነት ላይ መድረስ እንደሚችሉ ተናግረዋል። ፕሮፌሰር ሳዲቅ እንደሚሉት ዲፕሎማሲያዊ መግለጫዎች ሀገሮች ወሰን ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግጋትን እንዲያከብሩ እንደሚገፉ ይናገሩና አባይ ዓለም አቀፍ ውሃ መሆኑን ወደ ማስረዳት ይዘልቃሉ። አባይ ዓለም አቀፍ ጅረት ነው፣ የኢትዮጵያውያን የአገር ውስጥ ውሃ አይደለም። እነርሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው የያዙት። በመሆኑም ትክክለኛው መፍትሄ የሚሆነው አሳሪ ስምምነት ላይ መድረስ ነው። አሁን ያለው አካሄድ ግን ሁኔታውን የሚመጥን ወይም የሚያስደስት አይደለም ባይናቸው ፕሮፌሰር ሳዴቅ። ምክንያቱም አሁን እየተነገረ ያለው መፍትሄ ካለ እና ኢትዮጵያውያኑ ግድቡን በተናጥል መሙላት የሚጀምሩ ከሆነ የግብጽ መንግስት ወታደራዊ እርምጃ እንዲወስድ የከበደ የአገር ውስጥ ጫና ይደርስበታል። የጸጥታ ጉዳይ የሚነሳውና ሰላምም የሚያናጋው እዚህ ጋ ነው። ግብጽ ግድቡን ለማጥቃት የሚያስችል አቅም አላት። ነገር ግን ማንም የግብጽ ባለስልጣን ወታደራዊ እርምጃ ስለመውሰድ ሲናገር አላይም፣ ይልቅ ኢትዮጵያውያኑ ናቸው ስለ መከላከያና ለጦርነት ስለመዘጋጀት እየተናገሩ ያሉት። እናም ይህ ጉዳይ እንዲሁም በብዙ ችግሮችና ግጭቶች ለተዋጠው ምስራቅ አፍሪካ ወደ ከፋ ጸብ እንዳያድግ ዓለም አቀፍ ግፊት ማድረግ እንደሚገባ ፕሮፌሰር ሳዲቅ ያሳስባሉ። በሌላ በኩል ደግሞ ዩናይትድ ስቴትስ ውስጥና ከአሜሪካ ውጭም ያሉ የኢትዮጵያውያንና ትውልድ ኢትዮጵያ የ የማህበረሰቦች የሲቪክ መብቶችና የህዳሴ ግድብ ድጋፍ ማህበራት ሰሞኑን መግለጫ አውጥተው ነበር። የማህበራቱ መግለጫ የሚጀምረው ኢትዮጵያ በውጭ ወረራ አደጋ ላይ እንደሆነች በማመላከት ነበር። ና ይህንን አረግ እንዲያብራሩልኝ ከመግለጫው አርቃቂዎች አንዱ ወደ ሆኑ በደቡብ አፍሪካ የዊትዋተር ስትራንድ ና በአሜሪካም የዴንቨር ስቴት ዩኒቨርሲቲ መምህር ወደ ሆኑት ፕሮፌሰር ሚንጋ ነጋሽ ደውዬ ጠይቄ ነበር ነው። እግዚአብሔር ይስጥልኝ አቶ ሰለሞን፣ እንግዲህ የውጭ የወረራ አደጋ የምንለው ከካይሮ የሚሰሙት ድምፆች ባለፉት ሁለት ሶስት ዓመት ላይ በጣም እየተጠናከሩ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በሶስቱ ሀገሮች ማለትም በኢትዮጵያ፣ በግብፅና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። ምክንያቱም የሀገሪቷን የግዛት አንድነት በሀገሪቱ ውስጥ ያለውን ደግሞ የውሃ መብት የአጠቃቀም ትልቅ ችግር ላይ ስለነበረ በዛ የተነሳ ከካይሮ የሚሰሙት ድምፆች ተጠናክረው የግብጽ ባለሀብቶች ከሆኑት አንዱ በጣም ትልቅ የቴሌኮሙኒኬሽን እና ብዙ ኢንቨስትመንት ቢሊዮነር የሆኑ ሰው ጦርነት ኢትዮጵያን እንወራለን በማለታቸው ፕሬዚደንት አልሲሲም ወደ ፓርላማ ገብተው ከፓርላማ ሙሉ ስልጣን ተቀብለው ማንኛውም ነገር አማራጭ በጠረጴዛ ላይ ነው እየተባለ የዛ አይነት መንገዶች ስላሉ ኢትዮጵያን የሚያስፈራ ሁኔታ በመፈጠሩ ለዚህ የወረራ ምልክቶች አልፎ አልፎ ስለሚታዩ ይሄንን ግንዛቤ ውስጥ በማድረግ ነው ከፕሮፌሰር ሚንጋ ነጋሽ ጋር በአፍሪካ ሕብረትና በመንግስታቱ ድርጅት የውዝግብ አፈታት አያያዝ በኢትዮጵያ አቋምና በግብፅ ጥያቄዎች ላይ ያተኮሩ ሰፋ ያሉ ነጥቦችን አንስተናል። በነገውና ከነገ በስተያ ምሽት እንመለስባቸዋለን። ፕሮፌሰር ሚንጋ ወደ ተከታዩ ዘገባ እናልፋለን። በአርቲስት ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ መንግስት በጊዜ መርምሮ ለህዝብ ይፋ እንዲያደርግ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጠይቋል። የድርጅቱ የኢትዮጵያ የሰብአዊ መብቶች አያያዝ አጥኚ አቶ ፍስሐ ተክሌ ለቪኦኤ በሰጡት ቃል ከዚህ በፊት በሀገሪቱ የመንግስት ባለስልጣናት ላይ ያነጣጠረ ግድያ ምርመራ ውጤት መዘግየቱ ለእንዲህ አይነት ግድያ ዳግም መከሰት በር ይከፍታል ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። አምነስቲ ኢንተርናሽናል ተወዳጁ የኦሮምኛ ሙዚቃ ቀንቃኝ አጫለው እንዴሳ በአዲስ አበባ መገደሉን ተከትለው ትናንት መግለጫ አውጥተዋል። በመግለጫውም አምኔስቲ የኢትዮጵያ መንግስት የአጫሉን እንገዳዮች በፍጥነት መርምሮ ለህግ እንዲያቀርብ ጠይቀዋል። አቶ ፍስሀ ተክለ የድርጅቱ የኢትዮጵያ ሰብአዊ መብት አያያዝ አጥኚ ናቸው። ፖሊስ እና የኢትዮጵያ መንግስት በአስቸኳይ ምርመራውን አጣርቶ በዚህ ጉዳይ ላይ ያሉበት የሚባሉ ሰዎችን ፍትህ እንዲሰጥ ነው። ምክንያቱም በቅርብ ጊዜ በተለያዩ ቦታዎች ላይ ግድያዎች ይፈጸማሉ። የመንግስት አካላት ላይ፣ የተቃዋሚ አካላት ላይ፣ መንግስትን የማይደክመው አካላት ላይ በየቦታው የሚፈጸሙ ቡድኖች አሉ እና እነዚህ ደንብ ምርመራ ተካሂዶባቸው አሳማኝ የሆነ ነገር ሲደረስ አይታይም እና ያ መቀጠል የለበትም። አሁን በአጫሉ ላይ የተፈጸመው ወንጀል ተጣርቶ ፍትህን ማግኘት አለባቸው። ይሄ ለቤተሰቡም በአጫሉም ቢሆን መደረግ ያለበት እና በኢትዮጵያ ህግም በዓለም አቀፍ ህግም የሚያስፈልግ ነገር ነው እና ይንን እንዲያደርገን የጠየቅ ነው። አቶ ፍስሃ መንግስት ከዚህ በፊት በመንግስት ኃላፊዎች የደረሰውን ግድያ እየመረመረ ያለበት ሁኔታ የተጓተቱ መሆናቸውን ምርመራዎቹም ግልጽነት ይጎላቸዋል ሲሉ ተችተዋል። በየጊዜው ሰው ይገደላል፣ ግን ለምን እንደተገደለ ማነው ገዳዩ? ምንድን ነው አላማው? እንደዚህ ነው የሚሉትን ነገሮች ግልጽ ሲወጣ እና የፖለቲካ እና የመንግስት ባለስልጣናት የሚሰጡት የተለያየ ግምትና ምንድን ነው ጎልቶ የሚወጣው በመረጃ ያልተደገፈ ግልጽ ያልሆነ ነገር እና ባለፈው ዓመት አማራ ክልል ላይ የተፈጸሙት ግድያዎች፣ አዲስ አበባ ላይ ሰዓረ መኮንን ላይ የተፈጸሙት ግድያዎች ማለት ግልጽ የሆነ ትናንት ነው እንደዚህ ያረገው፣ እንደዚህ ነው ዓላማው እንደዚህ ነው የሚል በመረጃ የተደገፈ ነገር አለመኖሩ መንግስት እውነቱን ለማሳወቅ ጥረት አድርጓል የሚለውን ነገር ጥርጣሬ ውስጥ ያስገባል። እና ደግሞ ተመሳሳይ ደግሞ እንደዚህ አይነት ግድያዎች እንዲፈጸሙም የሚያበረታታ ነው፣ በመንግስት ላይ ያለንን እምነት የሚሸረሽር ነው እና እነዚህ አይነት ግድያዎች እንዳይፈጸሙም መንግስት አስፈላጊውን ጥበቃ ማድረግ አለበት፣ ይህ ግዴታው ነው። ከተፈጸሙም በኋላ ደግሞ ተከታትሎ መረጃዎችን አሰባስበው ለፍርድ ማቅረብ አለበት እና ውጤቱንም ለሕዝብ ማሳወቅ አለበት። እንደዚህ አይነት ነገሮች ቀላል ጉዳዮች አይደሉ። አምነስቲ ኢንተርናሽናል በመግለጫው የኢትዮጵያ መንግስት የኢንተርኔት አገልግሎቱ ማቋረጡ የሰዎች መረጃ የማግኘት መብትን የሚጻረር ነው ካለ በኋላ ይህ ያጫሉ ግድያ በኦሮሚያ ያስከተለውን ተቃውሞ ሰልፍ ሁኔታን እየተከታተለ መሆኑንም አሳውቀዋል። በአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ አብርሀን ሀይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን፣ አብራችሁን ስለ ቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ አይዘናጉ። ለአፍታ አይዘናጉ። ኮሮና ቫይረስ አይታይም። ራስዎን ከኮቪድ-19 ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።